በድርድሩ አካሄድ ላይ ያቀረቧቸው ጥያቄዎች አዎንታዊ ምላሽ ካላገኙ ውይይቱን ሊያቋርጡ እንደሚችሉ የመድረክ ሊቀመንበር ፕሮፌሰር በየነ ጴጥሮስ ተናገሩ። መድረክ መሪ ተደራዳሪ ሆኖ እንዲቀርብ አለበለዚያም ጎን ለጎንና ብቻውን ከገዢው ፓርቲ ጋር እንዲደራደር ጥያቄ እየቀረበ ነው። እስክንድር ፍሬው ከፕሮፌሰር በየነ ጴጥሮስ ጋር ያደረገው ቃለ ምልልስ ሰፋ ያለው ክፍል ቀጥሎ ይቀርባል። ነገሩን ግልጽ ለማድረግ እኛ የጋራ ምክር ቤቱ አባል አይደለንም። አባል ባለመሆናችን የአገር አቀፉ የፖለቲካ ፓርቲዎች የጋራ ምክር ቤት አባል ማለት የምርጫ ስነ ምግባር ደንቡን የፈረሙ ፓርቲዎች ያቋቋሙት ምክር ቤት አባል አይደለንም፣ ነው አባል አይደለንም። ሁለተኛ ደግሞ በስርዓቱ ጫና እየፈጠረብን ያለው ፓርቲዎች ከዚሁ ከአራቱ አንወጣም፣ በአብዛኛው ሌላኛው ደግሞ ከተፈለገ ኢህአዴግም የሚለው ህገ መንግስቱም የተቀመጠው መድበለ ፓርቲ ስርዓት በዚህ ሀገር እንገነባለን ነው የሚባለው። በዚህ አይነት ስርዓት ውስጥ ምርጫ ነው አይደለም? ወሳኙ ዋናው መሳሪያ ለስልጣን የሚያበቃው። በዚህ ሂደት ውስጥ መድረክ ከኢህአዴግ ቀጥሎ እጩዎቹን ያስመዘገበ፣ ለስልጣን የተፎካከረ በየምርጫዎቹ ማለት ነው ፓርላማ ውስጥ በነበርን ጊዜ ዋና ተቃዋሚ ተብለን የምንታወቅ አሁን ደግሞ ፓርላማ ውስጥም ሳንሆን ብዙ ውጪዎችን በማሳተፍ ኢህአዴግን ቻሌንጅ ያደረገ ፓርቲ ነው። ይሄ እንግዲህ መድረክ ዝም ብሎ ቁጭ ብሎ ያገኘው ጸጋ ሳይሆን በትግል ከፍተኛ መስዋዕትነት በመክፈል የተገኘው ውጤት ነው። ስለዚህ መድረክ ከኢህአዴግ ቀጥሎ አሁንም ዋና ተቃዋሚ ፓርቲ ነው እና ይሄ ሚናው ደግሞ ሊታወቅለት ይገባል። ስለዚህ አሁን አንዳንዱ ሚዲያ ሌላውም የሚዘግቡትን ነገሮች አልፎ አልፎ ሰማለሁ። መድረክ ለብቻው ቀረ፣ ሌሎች ሁሉ አንድ ላይ ለመሆን ተስማሙ። እንግዲህ በዛ ጉባኤ ላይ እንዴት አድርገው ሊደራደሩ እንደሆነ በእውነቱ ሊገባኝ አይችልም። እኛ ደግሞ ከዚህ በፊት የነበረንንም ልምድም አጣቅሰናል። መድረክና ባል ድርጅቶች ከዚህ ቀደም ካለን ልምድም ተነስተን ነው ይህንን የምንለው። ኢህአዴግ ጋር ውስኑ የሆኑ ፓርቲዎቹም የፓርቲ ስብስቦች ተገናኝተው በምናገሩበት ጊዜ ለውጤት መብቃት ይቻላል። ነገር ግን በስብሰባው ላይ እንደተመለከትኩት፣ ፕሮፌሰር በየነ ሌሎቹ ፓርቲዎች ይህንን አቋማችሁን አልደገፉትም በተለያየ ምክንያት። አሁን ቅዳሜ በተካሄደው ስብሰባ ላይም ይህ ነገር በልዩነት እንዳለ ነው ያደረው እና በምንድን ነው ሊቋጭ የሚችለው? ምንድን ነው እናንተ ተስፋ የምታደርጉት? እኛ ተስፋ የምናደረገው አንደኛ ከሌሎች ተቋሚ ፖለቲካ ድርጅቶች ጋር እኛ ምን የሚደራደረው ነገር የለንም። ሁሉም የየራሱን እንደመሰለው እንቀሳቀሳል። ድጋፍ ከህዝቡ ካገኘ ያገኛል። ዋና ጉዳያችን የኢትዮጵያን የፖለቲካ ምህዳር ጨምድዶ የያዘው ኢህአዴግ ነው። ድርድር ማድረግ ካሄድ የምፈልገው ከኢህአዴግ ጋር ነው። ከሌሎቹ ጋር መተባበር ምንችል ይሰየው ነው ተጨማሪ አቅም ነው የሚሆነን። ያም አይሆን ከሆነ እኛ አጣዳፊ ጉዳይ ያለብን ፖለቲካ ምህዳሩ ጠቦ ከመጥበብም አልፎ መሪዎቻችን እስከ ማስር ደርሶ አምቆ የያዘን ስርዓት ኢህአዴግና ኢህአዴግ መንግስት ነው። ስለዚህ ኢህአዴግ ይደራደር ከኛ ጋር ከሌሎቹ ጋር ማስተባበሩ ካልተቻለ ብቻ በሌላ መድረክ ማለት ነው። ፓራል ፓራል ጎን ለጎን ፕሮፌሰር በየነ በሀያ ነው የምትገናኙት? አሁን መጋቢት ሀያ መጋቢት ሀያ እነዚህ ሁለት ያደሩ ጉዳዮችን ነው መልሳችሁ የምትነጋገሩት። አንደኛው አደራዳሪ ይኑር ወይስ አይኑር የሚለውን ሁለተኛ ደግሞ አሁን በምን መልኩ ይወከሉ ተቃዋሚ ፓርቲዎች የሚለውን ለምሳሌ መድረክ መሪ ተደራዳሪ ልሁን ወይም ጎን ለጎን ድርድር ላደረገ ከኢህአዴግ ጋር በሚል ያቀረበውን ማለት ነው። በሀያ ይቋጫል ብሎ ይገምታሉ ወይስ ሀያ ከመድረሱ በፊት እናንተ ከኢህአዴግ ጋር በተናጥር የምታደርጉት ግንኙነትና ለማሳመን የምትጥሩበት መንገድ አለ? እኛ ምናልባት ሁኔታ የሚፈቅድ ከሆነ ቀዳማዊ ተደራዳሪ ተብሎም ሊወሰድ ይችላል። አሁን እኮ ኢህአዴጎች ያቀረቡት አካሄድ በጋራ በሸንጎ ላይ እንደራደር የሚሉትን የእነሱን ጉዳይ ከጨረስን በኋላ ወደ እናንተ እንመለሳለን እኮ ነው የምሉት። እኛ ደግሞ ያንን ሁሉ ጊዜ መጠበቅ አንችልም። አሁን በአካሄድ ድርድሩ እንዴት ይካሄድ በምለው እንኳን ከሁለት ወር አልፎ ሶስት ወር የፈጀ አካሄድ፣ እሱን ቁጭ ብለን መጠበቅ አንችልም። ጉዳያችን አጣዳፊ፣ አስቸኳይ ነው። አሁኑኑ አናግሩን። በዚህ ረገድ ሌላው ብቀር እሺ፣ የእኛ ጉዳይ በቀዳሚነት ይታይ የምል መራጭ የሚፈቅዱ ከሆነ ጎን ለጎኑ ማለት ነው ይቅደም ይሄም የምንቀበለው ይሆናል። እና ይሄም ማይታሰብ ነው ከሌሎቹ ጋር ጨርሰን ከስድስት ወር በኋላ ከእናንተ ጋር እንገናኛለን የምል እንደምታ ያለው አካሄድ ላይ የሚቀጥሉ ከሆነ እንግዲህ ኳሱ አሁንም ኢህደግ ግቢ ውስጥ ነው ያለው። አንዳንድ ወገኖች ተቃዋሚዎች አንድ ሆነው መቅረብ አቃታቸው በዚህ ድርድር ላይ የተወሰኑ ተቃዋሚዎች እንኳ አንድ ላይ መሰባሰብ እንዴት ያቀታቸዋል በሚል ትችቶችም ይሰነዝረዋሉ። ለምሳሌ አሁን ባለው ሁኔታ ስድስት ተቃዋሚ ፓርቲዎች ሰማያዊን መያድን ጨምሮ ያሉበት ስድስት ተቃዋሚዎች ራሳቸውን ችለው አንድ አቋም ይዘው እንደሚቀርቡ እየተናገሩ ይገኛሉ። ሌሎች ተቃዋሚዎችም ደግሞ እንደዚሁ ስብስብ መፍጠራቸው ይነገራል። መድረክ አራት አባል ድርጅቶቹን ይዞ እንደዚሁ እየቀረበ ነው እና ይሄ ተቃዋሚዎች የተፈተኑበት አጋጣሚ ነው በሚልም የሚገልጹ ሰዎች አሉ። ይሄ የፖለቲካ እንደምታ ያልገባቸው የዋሆች ንግግር ነው። ዝም ብሎ አንተምተው አንተንተ ምናምን የሚባል ይሄ ባህላዊ ሽምግልና አሁን የሚጠይቅ ችግር ውስጥ አይደለንም ያለ ነው። ይሄ የመስመር ጉዳይ ነው። የፖለቲካ እምነት ጉዳይ ነው። ስለዚህ ይሄ እነዚህ የዋሆች ከሚያወሩት ጠጠር ያለ ሁኔታ እንደመሆኑ እነዚህ የሚባሉ ተቃዋሚዎች ተቃዋሚዎች ይሄ የሰለቸ እና ውስጡ ብዙ ነፍስ ሌለው ግማሹ ተቃዋሚዎች የተባለ ዝም ብለው ስም ለማስጠራት እንደው ለስሟ መጠሪያ እንቅብ ሰፋች ነው እንደሚባሉ አይነት አደባባይ ለመታወቅ ቪዲዮ ላይ ምናምን ቶሎ ብሎ ለመታየት የሚደረጉ ሩጫዎች ውስጥ ያሉ አሉ። የአንድ ሰው ቦርሳ ውስጥ ያሉ ፓርቲዎች አሉ። እና ይህንን ሁሉ ከፍተኛ መስማትነት በሺዎች ከፍሎ በፖለቲካ ምህዳሩ ላይ ተንቀሳቅሶ ለስልጣን ሊያስጨራሽ ትግል ካረገው ፓርቲና ፓርቲ ስብስብ ጋር ሁሉ እኩል የሚያሰልፉ ወገኖች ፖለቲካውን አያውቁትም። ስለዚህ ምን ይደረጋል? የዋህነት ነው እና ስለዚህ ይህን ሁሉ በጥልቀት ያላየ ትችት ተፈጠኑበት መድረክ አልተፈተነበትም። በዚህ ከእሱ ጋር ብቃት አላቸው ብሎ ያሰባቸውን ፓርቲዎች በግል አነጋግሮ ጉባኤ አብሮ ተቀምጦ ለማስተባበር ሞክረዋል። ፕሮፌሰር በየነ ጴጥሮስ የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ ሊቀመንበር። በጣም የማመሰግነው ስለጊዜው በአሜሪካ ድምፅ ሪቨር መጅስ ለተሰጠኝ ድል በጣም አመሰግናለሁ።